ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የሰኞ ሐምሌ 13 2012 ዓ ም ዝግጅታችን ጀመረ። ለጥቁር አሜሪካውያን የሲቪል መብቶች ቀዳሚ ተሟጋችና ታጋዮች አንዱ የነበሩትን ጃን ሉዊስን የሚዘክር ዘገባ ይዘናል በዚህ ምሽት። በምንም መንገድ ተስፋ አልቆርጥም፣ እጅ አልሰጥም፣ ትግሌን እቀጥላለሁ። አሁን ከምንም ነገር በላይ ጸሎታችሁ ያስፈልገናል። በሉ እንጸልይ። እንደራሴ ጃን ሉዊስ በ80 ዓመት ዕድሜያቸው ያረፉት ከትናንት በስቲያ ቅዳሜ ነበር። የመንግስት ባልሆኑ አካላት የተፈጸሙ የወንጀል አድራጎቶችን የሰብአዊ መብት ጥሰት አድርጎ አምነስቲ ኢንተርናሽናል እንደማይወስዳቸው የድርጅቱ ከፍተኛ አጥኚ ለቪኦኤ ተናግረዋል። ጥቃትን ንግግር የሚያስተላልፉ መልእክቶች ያሏቸው ይዘት ያላቸው አካውንቶች፣ ቪዲዮዎች ጽሁፎች ተነስተዋል። ሰዎቹም ተምረ ይመለሳል ብዬ አስባለሁ። አቶ ፍስሀ ተክሌ የአምነስቲ ኢንተርናሽናል ከፍተኛ አጥኚ ናቸው። በዚህ ምሽት ይዘናቸዋል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። በቅንብሩ ንጉሡ ታምሬ አብሮኛለ ዝግጅታችንን በፌስቡክ ላይቭ እና በአዱር ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ። ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአስመራ ያካሄዱትን የሁለት ቀናት ጉብኝት አጠናቀው ትናንት ወደ አዲስ አበባ ተመልሰዋል። ጠቅላይ ሚኒስትር አብይ በአስመራ ቆይታቸው ከኤርትራ ፕሬዚደንት ኢሳያስ አፈወርቂ ጋር ቅዳሜ ዕለት በስፋት መወያየታቸውን የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው አስፍረዋል። ሁለቱ መሪዎች ሀገሮቻቸው ታሪካዊውን የሰላምና የወዳጅ ውጤታማነትና ስምምነት ከተፈራረሙ ወዲህ ባለፉት ሁለት ዓመታት ውስጥ የተከናወኑ ስራዎችንና ያጋጠሙ እክሎችን መገምገማቸውን ማስታወቂያ ሚኒስትሩ ገልጸዋል። ትናንት ደግሞ ዶክተር አብይ አህመድና አብረዋቸው የተጓዙት ልኡካን ከፕሬዝደንት ኢሳያስ አፈወርቂና ከከፍተኛ የኤርትራ መንግስት ባለስልጣናት ጋር ሆነው በጋሽ ባርካ ከርከበት ግድብና አካባቢው ያሉ የግብርና ልማት ፕሮጀክቶችን ተዘዋውረው እንደጎበኙ ገልጸዋል። ከዚያም ከሳዋ አውሮፕላን ማረፊያ ከመነሳታቸው አስቀድመው የብሔራዊ ውትድርና አገልግሎት ተመራቂዎች የሰልፍ ልምምድ ተመልክተዋል። ከሁለት ቀናት ውጤታማ ጉብኝት በኋላ ትናንት ከቀትር በኋላ ወደ አዲስ አበባ መመለሳቸውን የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል አመልክተዋል። በዓለም ዙሪያ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር የጆንስ ሆፕኪንስ ዩኒቨርሲቲው የኮቪድ-19 ዓለም አቀፍ ወረርሽኝ ይዞታ መረጃ ማዕከል ባወጣው አሃዝ መሰረት ከ14 ሚሊዮን 530 ሺህ አልፏል። በበሽታው ሕይወታቸውን ያጡት ቁጥር ደግሞ ከ606206 ማለፉ ነው የተገለጸው። በዩናይትድ ስቴትስ የቫይረሱ ተጋላጮች ቁጥር 3 ሚሊዮን 773723 ደርሷል። ለህልፈት የተዳረጉት ደግሞ 140536 መድረሳቸውን መረጃው ይጠቁማል። የበሽታው ስርጭት ከጸናባቸው የዩናይትድ ስቴትስ ክፍለ ግዛቶች አንዷ በሆነችው በፍሎሪዳ የሚገኙ አርባ አምስት ሆስፒታሎች የጽኑ ህሙማን ህክምና ክፍል አልጋዎች በሙሉ መያዛቸውን ዛሬ ይፋ አድርገዋል። ፍሎሪዳ ውስጥ ትናንትና ብቻ አስራ ሁለት ሺህ አዲስ የቫይረሱ ተጋላጮች መገኘታቸው ተገልጿል። በቀን ከአስር ሺህ በላይ ሲመዘገቡ ይሄ አምስተኛ ተከታታይ ቀን መሆኑ ነው የቫይረሱ መዛመት በጣም ከጸናባቸው ከተሞች የአንዷ የማያሚ ከንቲባ ፍራንሲስ ዋረዥ አፍና አፍንጫ መሸፈኛ ሳያደርግ ሰው መሀል ወዲያ ወዲህ የሚል ነዋሪ ከበድ ያለ የገንዘብ ቅጣት እንደሚጣልበት አስታውቀዋል። ለመጀመሪያ ጥፋት ሀምሳ ዶላር፣ ድጋሚ ጥፋት እስከ አምስት መቶ ዶላር ሊያስቀጣ እንደሚችል ነው የገለጹት በምዕራብ ዩናይትድ ስቴትስ ደግሞ የሎስ አንጀለስ ከተማ ከንቲባ ኤሪክ ጋርሴቲ የሀገሪቱ ሁለተኛ ትልቋ የሆነችው ከተማ ሕዝብ ከቤት ያለመውጣት ትዕዛዝ ሊሰጥ ጠው እየተቃረበ መሆኑን ገልጸዋል። የፕሬዝደንት ትራምፕን አስተዳደር ወረርሽኙን ለመታገል በቂ አመራር አልሰጠም ሲሉም ከንቲባው ወንጅለዋል። ወረርሽኙን መታገል አንድ ላይ ሊያስተባብረን ሲገባ የፖለቲካ ጉዳይ ተደረገ፣ እርዳታ ሊደረግልንም ሲገባ የራሳችሁ ጉዳይ ተባልን ሲሉ ያማረሩት ከንቲባው ወረርሽኙ በቅርቡ ይወገዳል የሚሉትን ይልቁኑ ይተዉ። ገና ብዙ ትግል ነው የሚጠብቀን እንደ ሀገር አንድ ሆነን በሀገር አቀፍ አመራር ካልታገልን አሁንም ብዙ ሰው ይሞታል ሲሉ አሳስበዋል። ዩናይትድ ስቴትስ ውስጥ ትናንትና እሁድ ብቻ ከአምስት መቶ በላይ ሰዎች በኮቪድ-19 ምክንያት ህይወታቸው ማለፉን ከ63 ሺህ በላይ አዲስ የቫይረሱ ተጠቂዎች መመዝገባቸው ተገልጿል። በሁለቱም ዩናይትድ ስቴትስ በዓለም ከየትኛውም ሀገር የበለጠውን አሀዝ እንደያዘች ነች። ይህ በዚህ እንዳለ የአውሮፓ ህብረት አባል ሀገሮች መሪዎች በዓለም አቀፉ የኮቪድ-19 ወረርሽኝ የተጎዱትን ኢኮኖሚዎቻቸው እንዲያገግሙ ለመርዳት የብዙ መቶ ቢሊዮን ዶላር ወጪው እቅድ ላይ አትኩረው መነጋገራቸውን ቀጥለዋል። ድርድሩ ቅዳሜ እለት ይጠናቀቃል ተብሎ ታቅዶ የነበረ ቢሆንም በማገገሚያ እቅዱ አድማስና አወጣጡ ላይ ጥብቅ ቁጥጥር ማድረግ ማስፈለጉን አስመልክቶ መስማማት ስላልቻሉ ውይይቱ ዛሬም ቀጥሏል። አውሮፓ ውስጥ እስካሁን የተረጋገጠው የቫይረሱ ተጋላጮች ቁጥር ከሶስት ሚሊዮን አልፏል። ከ200 ሺህ የሚበልጡም ለሕልፈት ተዳርገዋል። በወረሽኙ ምክንያት የህብረቱ አባል ሀገሮች ኢኮኖሚ በእጅጉ አሽቆልቁሏል። በዘንድሮ የአውሮፓ ሁለት ሺህ ሀያ አመተ ምህረት ኢኮኖሚው በስምንት ነጥብ ሶስት ከመቶ ያሽቆለቁላል ብለው የምጣኔ ሀብት ጠቢባን ይተነብያሉ። የናይጄሪያ የውጭ ጉዳይ ሚኒስትር ጄፍሪ አንዮማ ለኮሮና ቫይረስ መጋለጣቸውን ይፋ አደረጉ። ጉሮሮዬን መከርከር ሲጀምረኝ ተመርምሬ በአራተኛው የናሙና ምርመራ ቫይረሱ ተገኘልኝ ብለዋል። እሳቸውና ባለቤታቸው ባለፈው ሚያዝያ ወረርሽኙ አብዝቶ በተዛመተበት ጊዜም ለቫይረሱ ተጋልጠው እንደነበረ ሚኒስትሩ ገልጸዋል። የዓለም የጤና ድርጅት እንዳስታወቀው ናይጄሪያ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ36 ሺህ በላይ ሲሆን እስካሁን በበሽታው ሳቢያ 800 ሰዎች ሞተዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በማሊ ዋናው የተቃዋሚ ፓርቲ የክልሉ ሀገሮች ሸምጋዮች እየተባባሰ ያለውን የፖለቲካ ቀውስ ለማርገብ ያቀረቡትን እቅድ ሳይቀበል ቀረ። አስቀድሞም ሀገሪቱ በታጠቁ እስልምና አክራሪ ታጣቂዎች አመጽ እየታመሰች ስትሆን ጁን አምስት ሰኔ አምስት ንቅናቄ የተባለው ቡድን የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ያቀረበውን እቅድ ነው አልቀበልም ያለው። የቀረበው እግድ የሀገሪቱ ፕሬዚደንት ኢብራሂም ቡባካር ኬታ ከተቃዋሚው ፓርቲ ጋር የአንድነት መንግስት እንዲመሰርቱ የሚጠይቅ ነው። በተቃውሞ የተወጠሩት ፕሬዚደንት ኬታ ከአሁን በፊትም ሌላ የተቃዋሚ ፓርቲ ህገ መንግስታዊ ፍርድ ቤቱን አፍርሱ ብሎ ያቀረበላቸውን ጥያቄ ተቀብለዋል። የሰኔ አምስት ንቅናቄ ፓርቲው ግን ፕሬዚደንቱ ስልጣን እንዲለቁ መወትወቱን ቀጥሏል። በፖለቲካ አጣብቂኙ በተያያዘ በጸረ መንግስት ሰልፈኞችና በጸጥታ ኃይሎች ግጭት በሀገሪቱ 14 ሰዎች መገደላቸው ተገልጿል። ኤኮዋስ ፕሬዝደንቱ ይውረዱ የሚለውን የፓርቲውን ጥያቄ አልተቀበለም። ካሜሩን ውስጥ ኮቪድ-19 ከገባበት ካለፈው መጋቢት ወር ወዲህ ከሁለት መቶ ሺህ በላይ የሀገሪቱ ህጻናት መደበኛውን የበሽታ መከላከያ ክትባቶች ሳያገኙ መቅረታቸውን የሀገሪቱ የጤና ባለስልጣናት አስታወቁ። ወላጆች ኮሮና ቫይረስ ይይዝብናል ብለው በመፍራት ልጆቻቸውን ለማስከተብ ሆስፒታል መውሰዱን እሺ እንደማይሉን የተገለጸው እስካሁን ካሜሩን ውስጥ ወደ 17 ሺህ የሚደርሱ ሰዎች ለቫይረሱ መጋለጣቸውና የሞቱት ደግሞ ወደ አራት መቶ እንደሚደርሱ ተገልጿል። የሀገሪቱ ሐኪሞች ህጻናቱ መደበኛ ክትባታቸውን ካላገኙ ኩፍኝን ጨምሮ ለተለያዩ መከላከል የሚቻሉ በሽታዎች ሊጋለጡ እንደሚችሉ አጥብቀው እያሳሰቡ ናቸው። በመጨረሻም ዩናይትድ ስቴትስ ውስጥ የአንድ የኒው ጀርሲ ክፍለ ግዛት ፌዴራል ፍርድ ቤት ዳኛ ወንድ ልጅ ትናንት ማታ በጥይት ተመትቶ መገደሉ ተሰማ። ዳኛይቱ ኤስተር ሳላስ የሃያ ዓመት ወጣት ልጃቸው በተገደለበት ወቅት በመኖሪያ ቤታቸው የምድር ቤት ክፍል ውስጥ እንደነበሩና ምንም ጉዳት እንዳልደረሰባቸው ተገልጿል። ባለቤታቸው ግን እንደቆሰሉ ነው የተገለጸው። የፌዴክስ ፖስታ አመላላሽ መስሎ በር ላይ ለቆመው ለአጥቂው የዳኛይቱ ባለቤት ማርክ አንድሬል በሩን ሲከፍቱ በተደጋጋሚ በጥይት ተመተው በአስጊ ሁኔታ ቆስለዋል ተብሏል። ወንድ ልጃቸውም ሮጦ ሲደርስ እሱም በጥይት ተመቶ ሕይወቱ እንዳለፈ ተገልጿል። አጥቂው ከሌላ ግብረ አበር ጋር የፈጸመው እንዳልሆነ ባለስልጣናት አምነዋል። የፌዴራል ምርመራ ቢሮ አጥቂውን ለማግኘት የህዝቡን ትብብር ጠይቋል። ዳኛ ኤስተር ሳላስ በአውሮፓውያን አቆጣጠር በ2011 በፕሬዝደንት ባራክ ኦባማ ከተሾሙበት ጊዜ አንስተው ኒውጀርሲ ኒውዋርክ ከተማ ፍርድ ቤት ዳኝነት ላይ ያሉ መሆናቸው ተዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሆርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሆርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ሐምሌ 13 2012 ዓመተ ምሕረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የበረሃ አንበጣ መንጋ ከሰሜን ምዕራብ ኬንያ ኢትዮጵያን እያሰጋ ነው። ይህን ቀጣይ እንደሆነ ነው ፋኦ እያመለከተ ያለው በተለይ በቀጣይ ሐምሌ መጨረሻ አካባቢ ከሀገር ውስጥ የሚፈለፈል ይኖራል፣ ከውጭም ይገባ ይኖራል። የቁጥጥር ስራው በደንብ ካልተሰራ ትልቅ ጥፋት ጉዳት ሊደርስ እንደሚችል ነው ፋኦም የሚያመላክተው። በኢትዮጵያ ግብርና ሚኒስቴር የእጽዋት ጤንነትና ጥራት ቁጥጥር ዳይሬክተር ጀኔራል አቶ ወልደ ሀዋርያት አሰፋ ናቸው። አነጋግረናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ የተወካዮች ምክር ቤት የረጅም ጊዜ አባልና ለጥቁር አሜሪካውያን የሲቪል መብቶች ቀዳሚ ተሟጋችና ታጋዮች ከነበሩት አንዱ ጃን ሉዊስ በሰማኒያ ዓመት ዕድሜያቸው ከትናንት በስቲያ አርፈዋል። ጃን ሉዊስ የሞቱት በአንጀት ካንሰር ህመም እንደሆነ ተገልጿል። በእኚህ ታላቅ ሰው የህይወት ታሪክ ዙሪያ ሪፖርተራችን ክሪስ ሲምኬንስ ያጠናቀረውን ደረጀ ደስታ ያቀርበዋል። በደቡብ ያለውን የዘር ክፍፍልና መድሎ ሺህ ቦታ ልንበጣጥሰው ይገባል። የተለያዩትንም በእግዜር አምሳል ወደ አንድነትና ዴሞክራሲ እናመጣቸዋለን። እንዲህም ልንል ይገባል አሜሪካ ንቂ አሜሪካ ተነሽ ጃን ሎዊስ እውቅና ማግኘት የጀመሩት ስለ ምርጫ መብቶች ሲታገሉ ከነበሩት ሌሎች የነጻነት ታጋይ ሰልፈኞች ጋር በአላባማ ክፍለ ግዛት በምትገኘው ሰልማ በፖሊሶች ከተደበደቡ ሁለት ዓመት በኋላ ነው እንደ አውሮፓ አቆጣጠር በ1965 በዚያች በሰልማ ድልድይ ላይ በሰልፈኞች ላይ ደርሶ የነበረው ክፉኛ ጉዳት አሁን ድረስ የደም እሁድ ተብሎ ይጠራል። የዘር ምድሎ እንዲቆም ብሔራዊ መነቃቃትን ያመጣ ታላቅ ክስተት ነበር። ተደብድበናል። በአስለቃሽ ጋዝ ታፍነናል። ያን ጊዜ በዚያ ድልድይ ላይ ምሞት መስሎኝ ነበር። የሰልማው ጥቃት ከተፈጸመ ጥቂት ወራት በኋላ እንደ ኤሮፓ አቆጣጠር በ1965 ፕሬዚደንት ሊንደን ጆንሰን ታሪካዊውን የመምረጥ መብት ህግ በፊርማቸው ሲያጸድቁ ጃን ሉዊስ ከፕሬዝደንቱ ጎን ቆመው ነበር። የአፍሪካ አሜሪካውያንን የፖለቲካ ጉልበት እንዳያገኙ የመምረጥ መብት ከልክሎ የቆየው አድሏዊው የምርጫ ህግ ተወግዶ መብትን በሚያጎናጽፍ አዲስ ህግ ሲተካ ቆሞ ማየት ለጆን ሉዊስ የንግስና ዘውድ እንደ መድፋት ነበር። The act of 1965 freed and liberated so many people. የመምረጥ መብትን የሚያጎናጽፈው የ1965 ህግ ብዙ ሰዎችን ነጻነትን ያቀዳጀና ብዙዎችንም ነፃ ያወጣ ነበር። ጃን ሉዊስ እንደ አውሮፓ አቆጣጠር በ1986 በጆርጂያ ክፍለ ግዛት የዩናይትድ ስቴትስ ኮንግረስ አባል ሆነው ተመረጡ። የፖለቲካ ተሳትፏቸውንም እንደ ሙሉ ጊዜ ስራቸው ጀመሩ። የገቢ እኩልነት እንዲሰፍን፣ የወንጀል ፍትህ ማሻሻያዎች እንዲደረጉ፣ ስለ ጦር መሳሪያ ደህንነትና ስለመሳሰሉት የታገሉ ተሟጋች ነበሩ። እንዲያም በመሆናቸው የኮንግረሱ ሕሊና በመባል ይታወቃሉ። በሀገራችን የሚደረገውን የወል ግድያ በዝምታ እየተመለከትን ራሳችንን አሸዋ ውስጥ ቀብረን የሽጉጥና የጠመንጃ የግል ይዞታ ደህንነት አስፈላጊነትን እንዳላየ ሆነን መቀጠል አንችልም። ፕሬዚደንት ኦባማ እንደ ኤሮፓ አቆጣጠር በ2011 ዓ ምት ለጆን ሉዊስ ለሲቪል ዜጎች የሚሰጠውን በአገሪቱ ከፍተኛውን ብሔራዊ የነፃነት ሜዳሊያ ሸልመዋቸዋል። የ2020 አዲስ ዓመት ዋዜማ ላይ አርበኛው የኮንግረስ አባል ጆን ሉዊስ አራተኛ ደረጃ ላይ የደረሰ የአንጀት ካንሰር ህመምተኛ መሆናቸውን አሳዛኝ ዜና ይፋ አደረጉ። ይህን የካንሰር ህመማቸውን በሚያስታሙሙበትና በመቃብር አፋፍ ላይ በነበሩ ጊዜ እንኳ እረፍት አላማራቸውም። የሰብዓዊ መብት ትግላቸው መነሻ ወደ ሆነችው አላባማ ክፍለ ግዛት ወደምትገኘው ሰልማ የደም እሁድን 55ኛ ዓመት በዓል ለማክበር ሄደዋል። በምንም መንገድ ተስፋ አልቆርጥም፣ እጅ አልሰጥም፣ ትግሌን እቀጥላለሁ። አሁን ከምንም ነገር በላይ ጸሎታችሁ ያስፈልገናል። በሉ እንጸልይ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ One day, when the glory comes, it will be ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ደረጀ። የትንታኔው መጽሔት ይቀጥላል። አዲስ አበባ ውስጥ ያለው የኮሮና ቫይረስ ስርጭት መጠን መላ አገሪቱ ውስጥ ከተመዘገበው ሰባ ነጥብ አምስት ከመቶውን እንደሚይዝ የጤና ሚኒስቴር አስታውቀዋል። እየጨመረ ስላለው የኮቪድ-19 ስርጭትና የመከላከል ሁኔታ ኤደን ገረመው የሚኒስቴሩን የኮሚኒኬሽንስ ኃላፊ ዶክተር ተገኔ ረጋሳን አናግራ ተከታዩን ዘግባለች። ዶክተር ተገኔ የዛሬውን የኮቪድ-19 ውጤት ከሚያብራሩበት ይጀምራል። በዛሬ ሁለት አጠቃላይ የላብራቶሪ ምርመራ የተደረገላቸው አምስት ሺ ሀምሳ ስድስት ነው በአጠቃላይ ሶስት መቶ አራት አዲስ ፖዘቲቭ ተገኝተዋል በኮሮና ቫይረስ የተያዙ ይሄኛውም ከአዲስ አበባ አንድ መቶ ሀምሳ ሰባት ከኦሮሚያ አርባ ስድስት ትግራይ ሰላሳ ስድስት ጋምቤላ ሀያ ስድስት አፋር አስራ ሰባት አማራ ክልል አስራ ሁለት ሶማሌ ሰባት ሀረሪ ሁለት እና ደቡብ ብሔር ብሔረሰቦች አንድ ዛሬ ያልተመዘገበባቸው ሲዳማ፣ ቤኒሻንጉል እና ድሬዳዋ ናቸው። በአጠቃላይ ደግሞ እስካሁን ያሉትን ስናይ በክልል ደረጃ በአዲስ አበባ ሰባት ሺ አራት መቶ አስራ አራት ደርሰዋል። ኦሮሚያ አምስት መቶ ሰባ አንድ አራት መቶ ዘጠና ስምንት ጋምቤላ ሁለት መቶ ሰባ አራት አፋር መቶ ሰማኒያ አማራ አራት መቶ ሰላሳ ስምንት ሶማሊ ስድስት መቶ ሁለት ሀረሪ ሰባ ስምንት ደቡብ ብሄ- ብሄረሰቦች አስራ ዘጠኝ ሲዳማ ዘጠና ስድስት ቤኒሻንጉል ጉሙዝ ሀያ ሁለት ድሬዳዋ ሶስት መቶ አስራ ዘጠኝ ነው እንግዲህ በአጠቃላይ በ ፐርሰንቴጅ ስናይ አዲስ አበባ ሰብአ ነጥብ አምስት ተንት ነው የያዘው ትልቁን የያዘው አዲስ አበባ ነው ማለት ነው። በአጠቃላይ ደግሞ እስካሁን የነን ድምሮን ስናይ የሶስት መቶ ሰላሳ ስድስት ሺ ሶስት መቶ ሀያ ሁለት ላብራቶሪና ምናምን ምርመራ ተደርገዋል። ከሞት አንጻር ስናይ ባለፉት ሀያ አራት ሰዓት ውስጥ የተመዘገበው ሞት ሶስት ነው። በአጠቃላይ ደግሞ መቶ ሰባ ሶስት ሰዎች በኮሮና ቫይረስ ምክንያት ህይወታቸው አልፏል። ዶክተር ተገኔ ረጋሳ ከወር በፊት የኮቪድ አስራ ዘጠኝ ስርጭት መጠኑ ዝቅተኛ እንደነበረ አስታውሰው አሁን ላይ ግን በሀገሪቱ የነበሩትን አለመረጋጋቶችን ጨምሮ በአዲስ አበባ እና በአንዳንድ ከተሞች የስርጭት መጠኑ የስርጭት መጠኑ ማገርሸቱን ይገልጻሉ። አሁ እንግዲህ አዲስ አበባ ከዚህ በፊት አዲስ አበባ ለሀገራችን ማዕከላዊ ከተማ ናት። ማዕከላዊ ከተማ መሆኗ ብቻ ሳይሆን ከሁሉም አካባቢዎች አዲስ አበባ ብዙ እንቅስቃሴዎች የሚደረጉባት ከተማ ናት። ብዙ የሰው የህዝብ ብዛት አለባት። ከሁሉም ከተሞች አንጻር ስትታይ አዲስ አበባ ትልቁን ድርሻ ነው የሚይዘው። እንቅስቃሴዎች አሉ ከንግድ ከትራንስፖርት ጋር ተያይዞ ብዙ ንክኪዎች ይኖራሉ ብለን እናስባለን። ከሌሎች በተለየ መልኩ ከውጭው ዓለም ጋር ከሌሎች ጋር ስናነጋገር በከፍተኛ ደረጃ ኮሚኒኬሽኑ አለ፣ እና አዲስ አበባ ከዚህና ከመሳሰሉ ጋር ያው መጀመሪያም ከተጋላጅነት አንጻር ቁጥር አንድ ላይ የተቀመጠው አዲስ አበባ ነው። በዛው ልክ አሁን ሪፖርቱም የሚያሳየው ይሄንን ነው። በተለይ ደግሞ ያው የቫይረሱ ባይ ከመጠጋጋት እና ንክኪዎች ጋር ተያይዞ ከክሌል እንደሚችል ዓለም ላይ ያለው ሪፖርት ያሳያል። ዶክተር ተገኔ ረጋሳ የልየታና የላብራቶሪ ምርመራን በተመለከተ በሰፊው እየተሰራ መሆኑን በመግለጽ የላብራቶሪ ምርመራን በተመለከተም ሀገሪቱ በቀን እስከ አስር ሺ የሚደርስ የናሙና ምርመራዎችን የማድረግ አቅም ቢኖራትም በነበሩት የጸጥታና ተጓዳኝ ሁኔታዎች ምክንያት በአሁኑ ሰዓት በቀን እስከ ሰባት ሺህ የላብራቶሪ ምርመራዎች ብቻ እንደሚደረጉም ይገልጻሉ። አሁን ያለው ሪፖርት የሚያሳየው ኦሮሚያ ብቻ አልነበረም፣ የችግሩ የተፈጠረው አዲስ አበባንም ጨምሮ ነው። ባለፈው እንደዘገብነው አዲስ አበባ ላይ አሁንም ቁጥሩ በጣም ካብስ ብለዋል። ለሌሎች ከኦሮሚያም ስናይ ማለት ምናልባት እኛም የላብራቶሪ ውጤታችን የምርመራ የሚያሳየው የነበረው ባለፈው እንደገለጽነው ዝቅ ብሎ ነበረ። አሁን ከፍ ማለት ጀምሯል። ያው ኢትዮጵያ ውስጥ በቀን እስከ አስር ሺህ ሆን ምርመራ የማድረግ ተፈጥሯል። በአንዳንድ ማነቆች ደግሞ አሁን ላይ ከሰባት ሺህ እና ሰባት ሺህ በላይ በቀን እያየን ላይ ደርሰናል። ከዚህ ውስጥ የሚያሳየው እንግዲህ ባለፈው እንዳለው ብዙ ጥረት ለማድረግ ተሞክሯል። እነዛ አካባቢዎች ላይ ምርመራዎችን ለማስፋት ብዙ ሄደናል ባይባልም ያንን ታርጌት በማድረግ ስራዎች ተጀምሯል። ተጋላጭ ናቸው ተብሎ በሚለዩ በተለይም ደግሞ ተጋላጭ መጣቸው የሚበዛባቸው አካባቢ ውስጥ ማካል በማድረግ የቤት ለቤት አሰሳ ለባለሙያዎች ይደረጋል። ከኮንታክት ፕሬስ ትሬሲንግ በሚባለው ንክቲ ጋር ተያይዞ ትሬስ ይደረጋል። ሰዎች ወደ ጤና ተቋም እስኪመጡ ብቻ አይጠበቅም። አሁን ባለው አሰራር ኢትዮጵያ ውስጥ ዶክተር ተገኔ አዲስ አበባ የሀገሪቱ የእንቅስቃሴ መዳረሻ በመሆኗ የኮቪድ አስራ ዘጠኝ የስርጭት መጠኑ መጨመሩ የሚጠበቅ መሆኑን ገልጸው ነገር ግን በአጠቃላይ ህብረተሰቡ አሁንም ቢሆን ጥንቃቄ እንዲያደርግ አሳስበዋል። ለአሜሪካ ድምጽ ዘገባ አይደን ገረመው ከዋሽንግተን ዲሲ። አመሰግናለሁ ዶክተር ተገኔንም ኤደንንም። ወደ ተከታዩ ዘገባ እናልፋለን። በምዕራብ ዩናይትድ ስቴትስ ካሊፎርኒያዋ ሎስ አንጀለስ ከተማ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ በቅርቡ በተለያዩ የኦሮሚያ ከተሞች በተቀሰቀሰው ሁከት ለተገደሉና ቤት ንብረታቸው ለወደመባቸው የኢትዮጵያ መንግስት አፋጣኝ ፍትህ እንዲሰጥ ጠይቀዋል። የአማራ ማህበር በሎስ አንጀለስና በሎስ አንጀለስ የባልደራስ አስተባባሪ ኮሚቴ በጋራ በጠሩት ዝግጅት ላይ የሃይማኖት አባቶች በተገኙበት የጸሎትና ሻማ የማብራት ስነ ስርዓት ትናንት ማምሻውን ተካሂዷል። ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ስነ ስርዓቱን ተከታትሎ የሚከተለውን ዘገባ አጠናክሯል። አርቲስት ሃጫሉ ሁንዴሳ ግድያን ተከትሎ በኢትዮጵያ አንዳንድ አካባቢዎች በተነሳው ሁከት የሰው ህይወት መጥፋቱንና ንብረት መውደሙ ይታወሳል። በሎስ አንጀለስ ከተማና አካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ በትላንትና ዕለት በትንሿ ኢትዮጵያ ወይም ሊትል ኢትዮጵያ በሚባለው ጎዳና ላይ በመሰባሰብ ዘርና ሃይማኖት ተኮር ነው ባሉት ግድያን በማውገዝ ሕይወታቸውን ላጡ ኢትዮጵያውያን የሻማ ማብራትና የጸሎት ስነ ስርዓት አካሂዷል። የአማራ ማህበር በሎስ አንጀለስና የባልዳራስ የሎስ አንጀለስ ቻርተር በጥምረት ባዘጋጁት የሻማ ማብራትና ጸሎት ስነ ስርዓት ላይ የሃይማኖት አባቶች ተገኝተው በአሰቃቂ ሁኔታ ለተገደሉ ወገኖች የተሰማቸውን ጥልቅ ሀዘን የገለጹ ሲሆን በሞት ለተለዩትም የጸሎት ስነ ስርዓት አካሂዷል። ለሟች ቤተሰቦችም መጽናናትን ተመኝተዋል። በአማራ ብሔር ላይ ያነጣጠረ ጥቃት ይቁም፣ ነጻ እስክንድር ነጋ፣ ፍትህ በግፍ ለተገደሉ ወገኖቻችን፣ የሚሉና መሰል መፈክሮችን በመያዝ ግድያውን በጽኑ ኮንነዋል። በዚሁ የሻማ ስነ ስርዓት ላይ ያገኟቸውን አንዳንዶቹን አነጋግሬ ነበረ። አማራ ማህበር በሎስ አንጀለስ ተወካይ ከሆኑት ከወይዘሮ አስናቀች ተፈራ ልጀምር ፕሮግራሙ ሁሉንም ኢትዮጵያዊ እያቀፈ ነው በቅርቡ ዝነኛውና ታዋቂው አርቲስት አጫሉ ሁንዴሳ ግድያ ተከትሎ በንጹህ ዜጎቻችን ግፍና ጭፍጨፋ በአማራ፣ በጉራጌ፣ በጋሞ እንዲሁም እንዲሁም በኦርቶዶክስ እምነት ተከታዮች ላይ የደረሰው የዘርና ሃይማኖት ተኮር እልቂት በጽኑ ለማውገዝና ብሎም የሞቱትን ሰዎች በጸሎት ለማሰብ ነው የተሰባሰብ ነው ዛሬ። የኢትዮጵያ ሕዝብን በሀገራችን ላይ እዘር ማጽዳት ወይንም ጀኖሳይድ እየተካሄደ መሆኑን አውቆ ይህንን አስከፊ ድርጊት በጽኑ እንዲያወግዝና ወንጀለኞች በሕግ ተጠያቂ እንዲሆኑ መንግስትን እንዲጠይቅ እንፈልጋለን፣ እናሳስባለን። አመሰግናለሁ። ስሜ ሰለሞን ይባላል። የተገኘሁት በሎስ አንጀለስ በካሊፎርኒያ ፌርፓክስ አካባቢ ነው። በመጀመሪያ ደረጃ ቮይስ ኦፍ አሜሪካን እጅግ አድርጌ አመሰግናለሁ። ዛሬ የተሰባሰብንበት ምክንያት ንጹህ ወንድሞቻችን በግፍ የተጨፈጨፉበት፣ የንብረታቸው የተቃጠለባቸው የሞቱትን ነብስ ይማርልን ለማለት ነው። ዛሬ የሻማ ማብራት ስነ ስርዓት አካሂደናል አካሄደናል ከሃይማኖት አባቶች ጋር ጸሎት ተደርጓል። እኛም መናገር እስኪያቀጥል ድረስ በእውነት በእውነት እንባችን እየፈሰሰ አሁንም ስናገር እጅግ በጣም ውስጤን እየተሰማኝ ና ቃላቶች እጅግ በጣም እያጠሩኝ ነው። ለኢትዮጵያ ሕዝብ በሙሉ መጽናናትን እመኛለሁ። የሞቱትን ነፍስ በገነት ያኖርልን፣ ሞት ሆነም የአጫሉ ሁንዴሳንም ነፍሱን በገነት ያኖርልን። ዲያቆን ጌትነት ነጋሽ ይባላለሁ። የሞቱትን ነፍሳቸውን ይማር። ሌላው ገጽታ ግን ኢትዮጵያዊ መልካችን አይደለም ጸባያችን አይደለም። እንዲህ መገዳደል፣ እርስ በርሳችን መጠፋፋት፣ እባካቸው ይህን ነገር እናቁመው። የሞቱባቸው ሞቱባቸው፣ ያልሞቱት ደግሞ ሌላ ሞት ነው ያለባቸው በአሁኑ ሰዓት መቼ መተው ይገሉናል እያሉ። ስለዚህ ባካች ኢትዮጵያውያኖች፣ መልካችን አደለም ጸባያችን አደለም እና ይህን ነገር እናስቀረው። አያምርብንም በኛ ለማለት ነው። እና ይህ ህብረተሰብ ሀዘኑን በምን እንደሚወጣ ሁሉ አያውቀውም እና ተረብሸናል። በአሁኑ ሰዓት ነገ የሚፈጠረውን ነገር አናቅም። ስለዚህ ስለ እግዚአብሔር በምታመልኩት አምላክ ኢትዮጵያ ላይ እንደዚህ ነገር እንዲቆም በህብረት ተጋግዘን በህብረት ከመንግስታም ሆነን ከማንም ጋር ሆነን ይህን ነገር እናስቁመው፣ ለኛ አይጠቅመንም። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ አመሰግናለሁ። ዳንኤል፣ ወደ ተከታዩ ዘገባ እንለፍ። የመንግስት ባልሆኑ አካላት የተፈጸሙ ወንጀሎችን የሰብአዊ መብቶች ጥሰት አድርጎ አምነስቲ ኢንተርናሽናል እንደማይወስዳቸው የድርጅቱ ከፍተኛ አጥኚ ለቪኦኤ ተናግረዋል። መሰል ጉዳዮች በሀገሮች ህግጋት የሚታዩ የወንጀል አድራጎቶች እንጂ የሰብአዊ መብቶች ጥሰት ክስ አይሆኑም ብለዋል። አጥኚው አቶ ፍስሀ ተክሌ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የታሰሩበት የማይታወቅና በቁጥጥር ስር ሆነውም የደህንነታቸው ሁኔታ የማይታወቅ ግለሰቦችን ጉዳይም መንግስት ግልጽ እንዲያደርግ አምነስቲ ኢንተርናሽናል ጠይቋል። አቶ ፍስሐ ተክሌን ያነጋገረው ሀብታሙ ስዩም ከተቋሙ የሰሞኑ መግለጫ ነው የተነሳው። ይህንን ነገር ለመስራት ምክንያት የሆነኝ የፌስቡክ ተጠቃሚ ነኝ። ለረዥም ጊዜ ፌስቡክ ላይ ቆይቻለው፣ ከአስር አመት የሚጠጋ ጊዜ እና የፌስቡክ ላይ የሚውልበት ሰፈር ላይ የሚደረጉ እንቅስቃሴዎችን የሁሉንም መቆጣጠር ባልችልም የኮሚኒቲው ጋርድ ላይ አለ የፌስቡክ፣ እሱን አውቃለው፣ ድሮ የሚጠቀምበት ነበረ የሆነ ሰው አንድ ነገር ለጥፎ ይሄ ነገር ፌስቡክ ላይ መሆን የለበትም ብዬ ካመንኩኝ ቀላል ምሳሌ ቢነግር እርቃን ገላ ፌስቡክ ላይ ማድረግ አይቻልም። በሆነ አጋጣሚ እርቃን ገላ ተደርጎ ባይ ሪፖርት አድርገዋለሁ። ለምን ፌስቡክን ከቤተሰብ ጋር ልታይ ትችላለህ፣ ከእናት ጋር ከልጆች ጋር ልታይ ትችላለህ። እና እንደሱ አይነት ነገሮች ሲያጋጥሙኝ ራሴ ማደርጋቸው ነገሮች ነበሩ። የአንድ ሰው ሪፖርትም ሆነ የብዙ ሰዎች ሪፖርትም ሆነ ውጤት ያመጣል ግን ቢያንስ ግን በእንደዚህ አገር በምትተራመስበት ሰዓት ላይ እና የሚመጣውን ጉዳትና የአደጋውን መጠን ሰዎች በማንነታቸው የተነሳ የመጠቃት ቴንደንሲ እንደነበራቸው እያወቅክ ባለበት ሁኔታ ላይ ግን ማስቆም ባትችል እንኳን ቢያንስ ሰዎች የአቅመቢስነት ስሜት እንዳይሰማቸው ጆይን ማድረግ ይችላሉ። ይህንን እንቅስቃሴ ከኔ ጋር ሆነው ማለት ነው። ብዙ ሰው ምን ማድረግ እንዳለበት አያውቅም። የተወሰነ መልኩ ቴራፒ ሰጠል ሀገር የሆነ ነገር ያደረግከ ወይም ደግሞ ቁረጠው በለው የሚለውን ሰው ሪፖርት አድርገ ይዘቱ ተመርምሮ ተፈትሾ ሲወርድ ይህን በማስቀረት የሆነን ሰው ከጥቃት እንዳዳንክ የሚሰማ ስሜት አለ እና ይህንን ስሜት ሰዎች ጋሩ እና ብቻ ነው አድርገው ይነሳል። ጊዜ ሊፈጅ ይችላል ምናልባት አሁን በኮቪድም፣ የተነሳ ቢሮዎች ቢዚ ናቸው። እንደዚህ ቶሎቶሎ አይሆንም። ብዙ ዴታ ሲመጣ ግን ነገሩን በቁም ነገር የማየት ነገር አላቸው እና ልዩነቱ ምንድነው በብዛት ማድረግ እና አለማድረግ የማየ- ቶሎ እንዲታየለ ማስደረገ ነገር ነው እንጂ የሪፖርት ብዛት አይደለም። የሚፈለግ የነበረውና በዋናነት ሰዎች እንዲቀላቀሉ ብቻ የምናደርገውን ነገር አወጣወትና ለምን ይህንን አናደርግም ቢሆን አናደርግም የሚል ፍላጎት ነው ያደረብኝ። እሱ ያደረግኩት በጣም ብዙ ልክ ያልሆኑ ይዘታቸው ተመርምሮ እየወረዱ አካውንቶችም አሉ። ፌክ አካውንቶችም ይዘታቸው ልክ ያልሆኑ የሚያስተላልፉት መልዕክት እንዲጥላቻን እና ግልጽ የሆነ የጥላቻን ንግግር እና የጥቃትን ንግግር የሚያስተላልፉ መልእክቶች አሏቸው ይዘት ያላቸው አካውንቶች፣ ቪዲዮዎች፣ ጽሁፎች ተነስተዋል። ሰዎቹም ተምረው ይመለሳሉ ብዬ አስባለሁ። በህግ መጠየቅ ያለባቸው ደግሞ አሉ። ከዛ ካለፈ በኋላ በህግ የሚጠየቁትን ደግሞ የህግ አካላት ጠይቋቸዋል ብዬ አምናለሁ። አንዳንድ ሰዎች ይህ እንቅስቃሴ ለየት ያለ የፖለቲካ አቋም ያላቸውን ሰዎች በጅምላ ማጥቂያ እንዳይሆን ስጋት አላቸው። በግልጽ የጥላቻን መልእክቶችን ባያስተላልፉም በርካታ ሰዎች አንድን ገጽ በተመለከተ ለፌስቡክ ተደጋጋሚ ቅሬታ ካቀረቡ የማይወዱትን ገጽ ቢሆን ያዘጉታል። ይሄም ግላዊ መተነኳኮሻ ይሆናል የሚል ስጋት አለ። ልክ አይደለም። እንዲሁ ዝም ብሎ ስጋት ነው እንጂ ልክ አይደለም። ምክንያቱም የኔ አካውንት እንደዚህ አይነት ስራ ስትሰራ ሰዎች እንደግል ጠላት ይወስደዋልና። መርጣ የምታደርግ የሚመስላቸው የምታደርገው የማይገባቸው ሰዎች አሉ። ለምን እያደረክ እንደሆነ የማይረዱ ሰዎች አሉ እና እንደዚያ አይነት ሰዎች፣ የተቆጡ ሰዎች ነበሩ ብዙ እኔ ላይም ብዙ ካምፔን አድርገዋል። በጣም በርካታ ካምፔኖች ተደርገዋል። በጣም በርካታ ሰዎች ደግሞ በዛው ልክ ሪፖርት እንደሚያደርጉ ግልጽ ነው። የእኔ አካውንት ምንም ሆነ አያውቅም። ምክንያቱም እኔ ፕሮፋይሌ ንሱ ነው የምጠቀመውን አውቃለሁ። ይዘቴ ነው የሚወስነው የሰው ቪዲዮ ራሱ እንደዚህ ጥላቻን ያዘለ ለማውገዝ እንኳን ሼር ስታደርገው ዝም ብለህ የምታመጣው ከሆነ ሰው እንዴት በዚህ ዘመን ያደርጋል ብለህ ስታመጣው የዚያ የጥላቻ ንግግር የጥፋትና የዘር ጥቃት ንግግር ተሳታፊ ነህ። ስለዛ እንደ ሆስት ነው የምትቆጠረው። አንተም እሱን አካውንት ሪፖርት ባደርግብህ ይነሳብሃል፣ ግን ይዘቱ ነው የሚወስነው። እኔ እንደዚህ አይነት ነገሮችን በጨዋታም አላደርግ፣ ለማውገዝም አላደርግ ሳዋግብ አሳቡን ይዞ መጣና ሀሳቡን ገልጸው እንጂ የጥቃቱን መልእክት አላስተላልፈውም። ከዚህ በተጨማሪ ደግሞ ፌስቡክ በጣም ስማርት ማሽን ነው። ዝም ብሎ አይደለም የሚሰራውን ያውቃል። ቲም አለ ቢሃይንድ ትልቅ ካምፓኒ ነው። ሁሉን ነገር አይተው ሪቪው አድርገው ነው። የእኛ ሪፖርት ማድረግ ጥቅም ምንድን ነው? ለፌስቡክ እንደታሰበለትም እንዲህ ንጹሕ ሆኖ እንዲቀጥል ይፈልጋሉ። እና እኛ ኮንትሪቢዩት እያደረግነው ለፌስቡክ የምንሄደው እንጂ ልዩ የሆነውን ሀሳብ የምናጠፋበት አይደለም። እኔ በግሌ እንደዛ እያደረግኳል ነበር በጣም ጸያፍ በሆኑ ቃላት አንዱን ብሔር ከአንዱ ብሔር ሚጠራ ሰው ከሱ ጋር ምን ብለህ ትነጋገራለህ? አትመልስለትም። ብትመልስለት አንተም የዚያ የጥላቻ ንግግር እና የጥቃት ሰለባ ነው የምትሆነው። አብረህ ተሳታፊ ነህ። ልታወቅ ዝም ተገኘ ልትገላ ገኘ እዛ ቦታ ላይ ከተገኘ እሱን ነው ልት ያለው ነው። እኛም ዝም ብለን ፌስቡክ አካውንት ክሬት እናደርጋለን፣ ወይ ሰው ክሬት ያደርግልናል። ጋይድላይን አለው ስንገባ ፈርመን ነው ምንገባው ይህ ና ብለን ከአንድ በላይ አካውንት የለኝም ብለን ነው የምንገባው እና እነዚያ ነገሮች ስናደርግ በይዘቱ መሰረት ነው እንጂ የሚወርደውም የሚቆየውም በይዘቱ መሰረት ነው። ሪፖርት የማድረግ እንቅስቃሴው አንደኛው ውጤት ምንድን ነው? ከልክ ያልሆኑ አካውንቶች እንዲቀጡ ከማድረግ ወይም ደግሞ ጽሑፎቹ እንዲወርዱ፣ ቪዲዮቹ እንዲወርዱ ከማድረግ ባሻገር ተጠቃሚዎቹ አጠቃቅሙ በምተረድተውት ልክ ያልሆኑ ነገሮችን እንዳያደርጉ የማነቃቃት ነገር አለው እና በዛ ረገድ ብዙ ውጤቶችን አይተናል። በቃ የራሱ ማውቃቸው ሰዎች ይልኩልኝና ዮሐንስ፣ ይህንን ባደርገው ይወርዳል፣ እንደ አግን በኮሚኒቲ ጋይር ላይ ነው እንዴ? ብለው ደግሞ በግልጽ ይመጠዋሉ። ለእነሱ ሰዎች እዛ የተከፈተው ፔጅ ላይ ትምህርቶችንም የሚሆኑ ነገሮች ልክ ያልሆኑና ልክ የሆኑ ነገሮች ይዘታቸውንም የማድረግ ሀሳብ አለ። እነሱ ይጠረዳሉ ብዬ አስባለሁ። እና ከምንም በላይ ሰዎች በሀላፊነት መጠቀምንም ከተለጠፍከው በኋላ መውረድ አንድ ነገር ነው። እሱ ካደረግከው በኋላ ጉዳት ከመጣ በኋላ ነው የሚወርደው። እርምጃ ተወሰደበት ነው የሚባለው። ግን ከአንደበታችን ሳይወጣ ከእጃችን ሳያመልጥ፣ እኛንም ለሌላ ሰው አሳልፈን ሳንሰጥ ቃላቶቻችንን መምረጥ በጥንቃቄና ባህላችንን መጠቀም እንችላለን። ኢትዮጵያን በሚያዘወትሯቸው የመገናኛ አውታሮች ላይ ልክ ያለፉ የድምፅና የምስል መልእክቶች ስለመበራከታቸው መበራከታቸው በተደጋጋሚ ተነግረዋል። አሁን እናንተ እየተሳተፋችሁበት ያለው እንቅስቃሴ ግን ምን ያክል ፍቱን ነው? ማህበራዊ መገናኛዎች የመልካም ሀሳቦች መናገሻ የሆኑ ዘንድ የበለጠ ምን መደረግ አለበት ብለህ ታስባለህ? መጀመሪያ የነበረው ነገር እኔ እንዳልኩህ ለግል ሳትስፋክሽን፣ በኋላ ላይ ግን እንዳልኩህ ነገር በዚህ መልኩ ሊቀጥል አይችልም። የግል ይወታለኝ በራሴ ጊዜ ማድረጋቸውን በራሴ ጊዜ ቀጥላለሁ። ነገሮች ግን ወደ ኖርማል ስንመለስ ብዙ ጊዜ የሆነ ነገር ይመጣል፣ እንጫጫዋለን፣ ያልፋል። አጀንዳ ይመጣል፣ ይሰጥሃል፣ ትጫጫዋል፣ ይታለፋል። ሰፈሩ ደግሞ እየዋልንበት ነው። ፌስቡክ እንደ ሰፈር ነው የምቆጥረው። እንውላለን እዛው፣ ለቅሶ እንደርሳለን እዛው፣ የወለደ እንኳን መረማረችሽ ይባላል። ሁሉን ነገር እዛው ፌስቡክ ላይ እናደርጋለን። ፎቶን ለጥፋለን፣ ሽርሽር ስንሄድ ስንመጣ፣ ያን ሁሉ የምናደርግበት ሰፈር ሲሆን ደመፋሰስ እየተደረገበት ስለዛ እንዴት ነው ይህ ነገር ቁሙ ቆም ብሎ አንተን ተዋንችም ተይ የሚል የሚሸማግል እና የሚቀጣ አካል የሚቀጣው ግን በራሱ ፈቃድ ሳይሆን ቴክኖሎጂ በፈቀደለት እና ዘመኑ በሰጠው መስመር የሚያስተካክል አካል ያስፈልጋል። ስለዛ ያ ኔትወርክ አጌንስት ስፒች የሚለው ግሩፕ እንዲቋቋም እኔም ሀሳብ አቅርቤ ልጆች አሉ ለእነሱ በዚህ ጉዳይ ላይ ኢንተረስት ያደረባቸው እና ለምን እናደርገውም እናድርገውም ጠናክረው ሚሉኝ አይን በዚህ በዚህ ምክንያት ሙሉም በዛ የማስተባበር ሮል መውሰድ አልችልም፣ ግን ረዳቸዋለሁ ብያቸው እሱ ተቋቋመ። አሁን እሱ መቋቋሙ ጥቅሙ ምንድን ነው? አካውንት ተብልት ያለ አሁን ራሱ ኔትወርክ አገንስት ስፒች የሚባለው ሩፕ የፌስቡክ ፔጅ አለው። እሱ ላይ የሚደረጉት ነገሮች እንግዲህ የሀሳብ ልዩነት የሆኑ ይዘታቸው ችግር ይሁን ማንም ሰው አንብቧቸው ይረዳቸዋል። ስለዛ ከዚህ በኋላ ስጋቱም አይኖርም። አሁን በግለሰብ ደረጃ ቢሆን የግለሰብ ጀጅመንት ነው፣ የግለሰብ ምዘና ነው። በግሩፕ ሲሆን ግን የግሩፕ ምዘና ስለሚሆን የተለያዩ ሰዎች ናቸው የሚመለከቱት እና ቢሃይንድ ያሉት ደግሞ እዛ ቲም ውስጥ ያሉት ሰዎች ከሌላ ከሌላ ቋንቋ ከሌላ ከሌላ ብሔር እና ሞያ የተውጣጡ ናቸው እና ራሳቸው የፖለቲካ ኦፒኒየን ናቸው የተለያየ ነው። ፖለቲከኛ የፖለቲካ ማሳቢያ ሌላቸው አሉ፣ ዝም ብሎ የሚኖሩ ሰዎች አሉ። እዚህም እዚህም ያልሆኑ ማለት ነው። ያለሚት አንዱ አልፈው አንዱ አልፈውም አንዱ ባልፈው ደግሞ ይሄ ሄድስ ነው ብሎ አንዱ ያመጣዋል። ግን እኛ መርህ የሚያደርጉት ምንድን ነው የፌስቡክን ኮሚዩኒቲ ጋይድ ላይን ነው። እጅግ በጣም አመሰግናለሁ ዮሐንስ ሞላ ገጣሚ፣ እንዲሁም ደግሞ የማህበራዊ ለውጥ አቀንቃኝ ምነህ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልን። አመሰግናለሁ አቶ ፍስሐ ተክሌን እንዲሁም ሀብታሙ ስዩምን። ወደ ተከታዩ ዘገባ አላሻግራችሁ። የትግራይ ክልላዊ መንግሥት ለሚያካሄደው ምርጫ አስፈላጊ ዝግጅቶች እየተካሄዱ ናቸው ሲሉ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ምክትል ርዕሰ መስተዳድሩ የሰጡትን ጋዜጣዊ መግለጫ የተከታተለው ሙሉጌታ አጽባሀ ተከታዩን አጠናክሯል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በወቅታዊ ጉዳዮች ትኩረት አድርገው ለክልሉ መገናኛ ብዙኃን በሰጡት መግለጫ በክልሉ ለሚካሄደው ምርጫ ዝግጅቶች እየተደረጉ መሆኑ ገልጸዋል። የምርጫ ሕግ ማውጣት፣ የምርጫ ኮሚሽን ማቋቋም እንዲሁም ኮሚሽኑ የሚመሩ ሰዎች መሾማቸው የገለጹት ዶክተር ደብረ ሲሆን ለህትመት የሚያስፈልጉ ዝግጅቶችም አልቀዋል ብለዋል። የህትመት የመጨረሻ ውሳኔ የኮሚሽኑ ቢሆንም አስፈላጊ ዝግጅት ሲደረግ ቆይተዋል በማለት ገልጸዋል። የኮሚሽን አመራሮች ምርጫ ለማካሄድ ተብሎ በተደረገው የህዝብ ጥቆማ መርሃ ግብር ህዝብ በስፋት ተሳትፏል ያሉ ሲሆን በቀጣይ ምርጫው በተሳካ መልኩ ለማጠቃለል አጋጅ መሆኑ አስረድተዋል። የፖለቲካ ፓርቲ አመራሮች በምርጫ ሂደት መሟላት አለበት ብለው የሚያነሷቸው ጉዳዮች አሉ ያሉት ምክትርስ መስተዳድሩ እነሱም እያሟላን እንሄዳለን ብለዋል። ሊሟሉ የሚገቡ ያሏቸውን ግን በዝርዝር አልገለጹም። ምርጫውን እንዳይካሄድ የሚያደናቅፉ አካላት አሉ ያሉት ምክትርስ መስተዳድሩ እየተከላከልን ምርጫውን እናካሄዳለን ብለዋል። ዋና ክልሉ የኮሮና ቫይረስ ወረርሽኝ የመከላከል ስራ መጠናከር አለበት ያሉት ዶክተር ደብረጽዮን ገብረ ሚካኤል በተለይ በመቀለ ከተማ ወረርሽኙ አስጊ መሆኑን በመረዳት ያፍና አፍንጫ መሸፈኛ መጠቀም ግዴታ ነው ብለዋል። ወደ ክልሉ የሚገቡ ሰዎች በለይቶ ማቆያ ማዕከል እንዲቆዩ ለማድረግ በተፈጸመው ስራ ከሰላሳ ሺህ በላይ ሰዎች በዚህ ሂደት ማለፋቸው ተናግረዋል። በህዳሴ ግድብ ዙሪያ በሰጡት ማብራሪያ ፓርቲያቸው ህወሀት ከግብጽ መንግስት ጋር በመወገን እያደናቀፈ መሆኑን የሚቀርብበት ክስ መሰረት የሌለው ተስፋ የቆረጠ ሀሳብ ነው ብለዋል። አሁን እየተወነጀለ ያለው ፓርቲ ህወሀት ከሌሎች ጋር በመሆን ህዳሴ ግድብ ጀምሮ ስልሳ ሰባት በመቶ ያደረሰ ነው ብለው የሚቀርበው ውንጀላ የቀቢጸ ተስፋ ንግግር ነው በማለት አጣጥለውታል። የኤርትራ መንግስት በሀገሪቱ ጣልቃ እየገባ ነው ብለው የከሰቱት ምክትል ርዕሰ መስተዳድሩ፣ ምርጫ አድርገው የማያውቁ መሪ ስለ ምርጫ አማካሪ ሊሆኑ አይችሉም በማለት ከሰዋል። የኤርትራ መንግስት በኢትዮጵያ ፖለቲካ ጣልቃ በመግባት እየረበሸ ይገኛል ያሉት ዶክተር ደብረ ጽዮን በዚህ የውስጥ ጉዳይ ጣልቃ መግባት የፌዴራል መንግስት መቃወም ሲገባው ዝምታ መምረጡ የሚደግፍ መሆኑ ማሳያ ነው በማለት ተናግሯል። በአሁኑ ጊዜ በመላ ሀገሪቱ የኢንተርኔት አገልግሎት ተዘግቷል ይህንንም ተቀባይነት የለውም ብለው በሌሎች የኢንዱስትሪ ፓርኮች ኢንተርኔት ተከፍቶ በመቀሌ ኢንዱስትሪ ፓርክ ግን ሆን ተብሎ እንዳይከፈት ተደርጓል በማለት ከሷል ይህ የተደረገው ምክንያትም ባለሀብቶች ተማረው ከፓርኩ እንዲወጡ ወደ ሌላ አካባቢ እንዲሄዱ ለማድረግ ነው ብለዋል ለፌዴራል መንግስት በሚቀርበው ክስ አስመልክቶ የፌዴራል መንግስት አመራሮች እንዲሁም የብልጽግና ፓርቲ አመራሮች ምላሽ ለማግኘት በተደጋጋሚ ያደረግኩት ጥረት አልተሳካም ለአሜሪካ ድምፅ ሙሉ ጌታ ብርሃም መዓለም አመሰግናለሁ። ሙሉ ጌታ ለዘገባው የተከበራችሁ አድማጮች፣ የፌዴራል መንግስቱን ምላሽ ለማግኘት እየጣርንን፣ በዚህ ጉዳይ እንዳገኘን እናሰማቸዋለን። ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት የመጽሄቱ ክፍለ ጊዜ ተጠናቋል። ከዚህ መደበኛ ዝግጅታችን በተጨማሪ በ19 ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በማህበራዊ መገናኛዎች በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ቪኦኤ አምሐሪክ ብላችሁ ተከተሉን። ዝግጅቶቻችንን ማዳመጥ፣ መመልከት፣ አስተያየቶቻችሁንም ማንሸራሸር ትችላላችሁ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ችኦርን ሞቢ አይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርኖፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በቀላሉ ለመከታተል ያስችላችኋል። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ነች። ለዜናው ቆንጂ ታየ፣ ዋና አዘጋጅ ትዝታ ብላቸው፣ እኔም ማስተናጋጃችሁ ሶሎሞን አባተንን ይቀጥላል ዝግጅታችን። ወደ ተከታዩ ዘገባ እንለፍ። በሰሞኑ የኦሮሚያ የተለያዩ አካባቢዎች ተቀስቅሶ ብዙ ሕይወት ከጠፋበትና ብዙ ንብረት ከወደመበት ሁከት ጋር በተያያዘ ሆለታ ከተማና ሆሮ ጉድሮ ወለጋ ዞን ውስጥ ከመቶ በላይ ሰዎች ታስረዋል ሲሉ ቤተሰቦችና በየአካባቢው የሚገኙ የኦሮሞ ፌዴራሊስት ኮንግረስ እና የኦሮሞ ነጻነት ግንባር አባላት ገልጸዋል። የሆሮ ጉድሩ ወለጋ ዞን የጸጥታና አስተዳደር ጽህፈት ቤት ሰዎች መታሰራቸውን አረጋግጦ የታሰሩት ግን የድምፃዊውን ግድያ በሚያወግዝ ሰልፍ ላይ በመሳተፋቸው ሳይሆን በወንጀል ድርጊት ተጠርጥረው እንደሆነ አመልክቷል። በሌላ በኩል ደግሞ ምዕራብ ኦሮሚያ ከተሞች ውስጥ በሰውም ሆነ በንብረት ላይ ጉዳት ባይደርስም የጥፋት ሙከራ ያደረጉ ሰዎች መታሰራቸውን የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ ተናግረዋል። ናኮር መልካ ከአምቦ ተጨማሪ አለው። ወይዘሮ አለሚጃለታ የወሮ ጉድሮ ወለጋ ፊንጫ ከተማ ነዋሪ ናቸው። የሶስት ልጆች አባት የሆኑት ባለቤቴ አቶ ባኔ ተመዝጌን ሰኔ 24 2012 ዓ.ም ከሌሊቱ ሶስት ሰዓት ገደማ ነው ከመኖሪያ ቤታቸው ውስጥ በመንግስት ጸጥታ ኃይሎች የተያዙት ብለዋል። ባለቤቴ በወቅቱ ታሞ ከቤት ያልወጣና የአፋን ኦሮሞ እውቅ ድምፃዊ አጫሉ እንዴሳ እንግድያ ለማውገዝ በፊንጫ በተደረገ ሰልፍ ላይ አልተሳተፈም። ሆኖም ከመታሰር አልዳነምም ሲሉ ተናግረዋል። ባለቤታቸው በመታሰሩ በቤተሰቤ ላይ ደረሰ የሚሉትን ጉዳት አብራርተዋል። ከፍተኛ ጉዳት እየደረሰብን ነው። ባለቤቴ ነጋዴ ሲሆን ኑሯችንም ከእጅ ወደ አፍ ነበር። አራስ ልጅ ቤት ውስጥ ስላለኝ ንግዱንም ሰርቼ ልጆቼ ማስተዳደር አልቻልኩም። በአሁኑ ጊዜ ሄጄ እንኳ ዋስ ልሆነው አልቻልኩም። በሆሮ ጉድሩ ወለጋ አሙሩ ወረዳም አቶ ረፊሳ ዱጋሳ የተባሉ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ አባል ስለሆኑ እና የድምፃዊውን ግድያ ለመቃወም በተደረገው ሰልፍ ላይ በመሳተፋቸው በወረዳው ጸጥታ አስከባሪዎች ከታሰሩ ሁለት ሳምንታት አልፏቸዋል ሲሉ የቅርብ ዘመን ነኝ የሚሉት አቶ ዴቢሳ ኢብሳ የተባሉ ግለሰብ ተናግረዋል። አቶ ረፊሳም ሆኑ ከእርሳቸው ጋር የታሰሩ ከሀያ በላይ ሰዎች እስካሁን ፍርድ ቤት አልቀረቡም ወይም አልተለቀቁም ሲሉ ተናግረዋል። የሻምቡ ከተማ ነዋሪ የሆኑት ለደህንነት ስለምሰጋ ስሜን አልጠቅስም ያሉና የኦሮሞ ነጻነት ግንባር ኦነግ አባል መሆናቸውን የገለጹ ግለሰብም ባለፉት ሁለት ሳምንታት በሆሮ ጉድሮ ወለጋ የተለያዩ ከተሞች ከሀምሳ በላይ ሰዎች በመንግስት ፀጥታ ኃይሎች ተይዘዋል። ለዚህም የጽሁፍ ማስረጃና የታሳሪዎቹን ስም ዝርዝር አለኝ ብለዋል። መንግስት ምንም አይነት የፀጥታ ችግር ባልተፈጠረበት ሁኔታ ግለሰቦቹ ማሰሩ አግባብ አይደለም ሲሉም ወቅሰዋል። የዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ አዲሱ ፈይሳ ቁጥራቸውን በወል የማልገልጸው ግለሰቦች መታሰራቸው ትክክል ነው ሲሉ አረጋግጠዋል። ግለሰቦቹ የታሰሩት ግን የድምፃዊ አጫሉን ግድያ ስላወገዙ ወይም የተለየ የፖለቲካ አመለካከት ስላላቸው ሳይሆን ጸጥታን ለማደፍረስ ሲሞክሩ ነው ብለዋል። የተጠጠሩበት ወንጀልም ተጣርቶ ለፍርድ ቤት ይቀርባሉ፣ ነጻ ከሆኑ ደግሞ ይለቀቃሉ ሲሉ አክለው ተናግረዋል። በተመሳሳይ ሁኔታ በወልመራ ወረዳ ሆለታ ከተማም ከሀምሳ ሰዎች በላይ ታስረዋል ሲሉ ለደህንነቴ ሲባል ስሜ አይጠቀስ ያሉ የወረዳው የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ጽህፈት ቤት ኮሚቴ አባል መሆናቸውን የገለጹ ግለሰብ ተናግረዋል። ከሳምንታት በፊት የድምፃዊውን ግድያ ለማውገዝ የተወጣው ሰልፍ የዓለምንም ጸጥታ ችግር ቢጠናቀቅም የተያዙት ሰዎች መንገድ ዘግታቸዋል በመባል ነው የታሰሩት ብለዋል። በዚህ ዙሪያ ከሁለታ ከተማም ሆነ ወልመራ ፖሊስ ጸጥታና አስተዳደር ጽሕፈት ቤት ኃላፊዎች ስለ ጉዳዩ ለማጣራት ለቀናት ያደረግነው ሙከራ አልተሳካም። ከዚሁ ጋር ተያይዞ የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በሰጡት ምላሽ ተከታዩም ብለዋል ቃል ቃሌ ኬኛ አጫሉ እንዴሳ ርደሲሴ ናኖሮ የውድ አርቲስታችን አጫሉ እንዴሳ ግድያን ተከትሎ በኦሮሚያ የተለያዩ ቦታዎች አለመረጋጋቶች ተፈጥረው ነበር። በዚህም ሳቢያ የሰው ሕይወት ጠፍቷል፣ በርካታ ንብረትም ወድሟል። ነገር ግን በአሁኑ ጊዜ በኦሮሚያ ሙሉ በሙሉ ማለት ይቻላል መረጋጋት ተፈጥሯል። በድምፃዊው ግድያ ጊዜ ሀዘናቸውን በሰላማዊ መንገድ የገለጹ እንዳሉ ሁሉ የሰው ሕይወትና ንብረት ላይ ጉዳት ያደረሱም ነበሩ። በኦሮሚያ ማናቸውም ቦታ ላይ በዚህ ድርጊት የተጠረጠሩ ግለሰቦችን የመያዝና የሕግ የበላይነትን ለማስከበር እየተሰራ ያለበት ሁኔታ ነው ያለው። በምዕራብ ኦሮሚያ ከተሞችም በግልጽ የታየ እኩይ ተግባር ባይኖርም ለጥፋት ምቹ ሁኔታ ሲፈጥሩ የነበሩና ርብርብ ሲያደርጉ የነበሩ አካላት አሉ። እነርሱንም ለመያዝ የተወሰደ እርምጃ ሊኖር ይችላል ብዬ አስባለሁ። በዚህ ሂደት መካከል ግን በግል ቂም በቅል የተነሳ ሊጠቋቋሙ የሚችሉ ግለሰቦች ስለሚኖሩ የጸጥታ አካላት በተረጋገጠ መረጃ የህግ በላይነትን ለማስከበር መስራት ይኖርባቸዋል። እስከ አለፈው ሳምንት አርብ ድረስ በክልሉ ሁከት ሰንበትን በመቀስቀስ ህይወት በማጥፋትና ንብረት በማውደም የተጠረጠሩ ከሰባት ሺህ በላይ ግለሰቦች በፖሊስ መያዛቸውን ገልጸዋል ቃል አቀባዩ። ከእነዚህ መካከል ተመክረው የሚለቀቁ ይኖራሉ ያሉት አቶ ጌታቸው የወንጀል ድርጊታቸው የተረጋገጠባቸው ደግሞ በህግ ይጠየቃሉ ብለዋል። ክልሉ ወደ ቀድሞ መረጋጋቱ ተመልሰዋል ያሉት ቃል አቀባዩ የክልሉ መንግስት ንብረት የወደመባቸውን ግለሰቦች መልሶ ለማቋቋም እየሰራ ነውም ብለዋል። እየተሰራ ስላለ ተግባርም ሙሉ መረጃው እንደተጠናቀረ ይፋ እንደሚሆን ገልጸዋል። አጫሉ እንዴሳ ግድያን ተከትሎ በኦሮሚያ በተቀሰቀሰው አለመረጋጋት የመቶ ስልሳ በላይ ሰዎች ህይወት ማለፉንና በርካታ ንብረት መውደሙ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ወደ ተከታዩ ዘገባ እናልፋለን። ካለፈው ዓመት ሰኔ ጀምሮ ከየመን ተነስቶ በሶማሊያ በኩል ወደ ኢትዮጵያ የገባው የበረሃ አንበጣ ላለፈው አንድ ዓመት ያህል በኢትዮጵያ የተለያዩ ክልሎች እየተሰራጨ እንደሚገኝ ተገልጿል። የተባበሩት መንግስታት የምግብና የግብርና ድርጅት ፋኦ ባለፈው ሳምንት ባወጣው ሪፖርት ደግሞ ከኬንያ ተነስቶ ወደ ኢትዮጵያ የፊታችን ነሐሴ የሚገባ የበረሃ አንበጣ መንጋ እንደሚኖርና በፍጥነት ቁጥጥር ስር ካልዋለ ወደ ወረርሽኝነት ተለውጦ ከአንድ ሚሊዮን በላይ የሚሆን ሰው ለረሃብ ሊጋለጥ እንደሚችል አስጠንቅቋል። ኤደን ገረመው በግብርና ሚኒስቴር የእጽዋት ጤንነትና ጥራት ቁጥጥር ዳይሬክተር ጄኔራል አቶ ወልደ ሐዋርያት አሰፋን አነጋግራ ተከታዩን ዘገባ አጠናቅራለች። በአሁን ሰዓት አገሪቱ ውስጥ ያለውን የበረሃ አንበጣ ስርጭት ሁኔታ በማሳየት ይጀምራሉ አቶ ወልደ ሐዋርያት። የወርአንበጣ በጣ ወረድ እንደሚታወቅ ባለፈው ሁለት ሺ አስራ አንድ ሰኒ አጋማሽ ጀምሮ ነው የተከሰተው እና መጀመሪያ በሀገሪቱ ምስራቅ እና ሰሜን ምስራቅ አካባቢ ነበረ። ከዛ አሁን በመቀጠል ከሁለት ክልሎች በስተ በሁሉም የሀገሪቱ ክፍል በጣ የተመላለሰባቸው ነው ያለው በሰባት ክልል ና አንድ ከተማ መስራት ድሬዋ ጨምሮ በእነዚህ አካባቢ በመቶ ሰባ ሰባት ወረዳዎች አካባቢ ያው የተንቀሳቀሰ ነው የሚገኘው። አቶ ወልድ ሐዋርያት ከሁለት ሺ አስራ አንድ ሰኔ ወር ጀምሮ ከየመን ና በሶማሊያ የገባውን የበረሀ አንበጣ ወረርሽኝ ለመቆጣጠር የተደረገው እርብርብ ውጤታማ እንደነበረ በመግለጽ ከ2012 ከወርሃ መጋቢት ጀምሮ ደግሞ በኬንያ በኩል የሚገባ አዲስ የአንበጣ ወረርሽኝ መኖሩን ይገልጻሉ። የመጀመሪያ ከውጭ መከላከል ሲደረግ የተወሰነ ከዚያ ያመለጠ እንደገና እንቁላል ጥሎ ተፈልፍለው ነው እስካሁን መከላከል እየተደረገ ያለው። ስለዚህ ሁለት ምንጭ ነው፣ ለአንዱ ሀገር ውስጥ ከመከላከል ያመለጠ ተፈልፍሎ እሱም እየተከላከል ነው። ሌላው ደግሞ ከውጭ በተለይ ከዚህ የመን ሶማሌላንድ፣ መጋቢት እና የካቲት ጀምሮ እንደገና ከኬንያ በኩል እንደገና የሚገባለን ያንን ነው እድገት ደረጃ በየጊዜ ላይ አንዳንዱ ሁባ ያለ ነው መከላከል የሚደረገው የተቀረው እንደገና ማህበረሰ ሲጀምር እንደገና እየተከላከል ያለ። አሁን በተለይ በዚ ሰዓት ክሪቲካል አንበጣ እየተንቀሳቀሰበት ያለበት አካባቢ ሶማሊያ ወጅ እጅግ አካባቢ እና ምስራቅ እና ምዕራብ ሀረርጌ እዛ ምስራቅ ባሌ አካባቢ ነው ያለው እና ቀጥሎ አፋር እና የትግራይ እና የአማራ አፋር የሚያዋስን አካባቢ ነው እየተንቀሳቀሰ ያለው ስለዚህ አሁን ያደጋ አንበጣ ነው ያለው የተፈለፈለበት አካባቢ ብሎ የማጽዳት ስራ እየሰራ ነው ያለው። ቀደም ሲል በደቡብ በኩል ሙሉ በሙሉ አጽድተናል። በምስራቅ በኩልም በዚህ በተለይ በድሬዳዋና ሶማሊያ አካባቢ የነበረው ሙሉ በሙሉ አጽድተናል። አሁን የተወሰነ የቀረውን አሁን የዚህ አፋሩና ሶማሊያው ጅጋና ምስራቅ አርጊ አካባቢ አሁን ነው። እስካሁን ድረስ በክልልና በፌዴራል ደረጃ ከአካባቢው ማህበረሰብ ጋር በተደረጉ እንቅስቃሴዎች አንበጣውን ሙሉ ለሙሉ ማጥፋት ባይቻልም የደረሰው የጉዳት መጠን ግን ሁለት በመቶ ብቻ መሆኑን በመግለጽ የወረርሽኙን መጠን ለመቀነስም ሰፊ እርብርብ ያስፈልጋል ይላሉ። ኦልሬዲ ወረርሽኝ ወረ ቀጣይ እንደሆነ ነው ንፋ እያመለከተ ያለው። በተለይ በቀጣይ ሐምሌ መጨረሻ አካባቢ ከሀገር ውስጥ ሰለፈል ይኖራል፣ ከውጭም ይገባ ይኖራል። የቁጥጥር ስራው በደንብ ካልተሰራ ትልቅ ጥፋት ሊደጉዳት ሊደርስ እንደሚችል ነው ፋውም የሚያመላክተው በተለይ አንበጣ ቁጥጥር ካልተደረገበት ከሰማንያ እስከመቶ ፐርሰንት ጉዳት ሊያደርስ ይችላል። ግን ወረዳ አሁን ባለን ዝግኝነት እና የህብረተሰቡ ግንዛቤ አመራሩም ግንዛቤ አርቲስ ያን ያህል ጉዳት ይደርሳል ብለን አንጠብቅም። ምክንያቱም አምና ጥሩ ስራ ሰርቷል፣ እስካሁን ጥሩ ስራ እየሰራ ነው። ያንን አጠናክረን ከሰራን አርቲስት ጉዳቱ በወሳኝ መልኩ መቀለበስ እንችላለን ይ በዚህ በተለያየ ምክንያት ያንን ስራ ካልሰራ ግን ትልቅ ዋጋ ሊያስከፍለን ይችላል የሚል ስጋት ነው ያለ። ስለዚህ ታሳቢ ያደረገ ዝግጅት እንዲደረግ ነው ወረድ በየጊዜው ለህብረሰቡም በየደረጃው ለአመራር እየገለጽ ነው የምንገኘው ማለት ነው። አቶ ወልደ ሀዋርያት ሲያጠቃልሉም በአንበጣ ወረርሽኙ ሳቢያ ሊከሰት ለሚችለው የምግብ እጥረት በፌዴራል ደረጃ እንቅስቃሴዎች መኖራቸውን ገልጸው የአንበጣ ወረርሽኙን ለመቆጣጠር ግን የመረጃ ሚና ትልቅ መሆኑን በመጥቀስ ህብረተሰቡ ነቅቶ በመጠባበቅ ለአካባቢው የግብርና ቢሮዎች እንዲያሳውቅ አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመጨረሻም አፍሪካ ነክ ርዕሶች ከአገር ጎብኚዎች የሚገኘው ገቢ በኮቪድ-19 ወረርሽኝ ምክንያት ማሽቆልቆሉን የዩጋንዳ የዱር ሀብት ባለሥልጣኖች እየ እየገለጹ ነው። በዚህም ምክንያት ከአገር ጎብኚዎች በሚገኘው ገቢ ይተማመኑ የነበሩ ብዙ ሰዎች በዚህም ምክንያት ከአገር ጎብኚዎች በሚገኘው ገቢ ይተማመኑ የነበሩ ብዙ ሰዎች አራዊቱን ወደ ማደን ማምራታቸውን ባለሥልጣኖቹ ተናግረዋል። በእንስሳቱ ላይ የሚፈጸመውን አደንና ግድያ ለማስቆም በሚል ሌላ የገቢ ምንጭ እንዲያገኙ ለማድረግ እየሰራ መሆኑን የሀገሪቱ የዱር እንስሳት ተንከባካቢ አካል አስታውቀዋል። ሪፖርተራችን ሀሊማ አቱማኒ ከካምፓላ ያጠናቀረችው ዘገባ ዝርዝሩን ይዟል። አዳነች ፍስሐዬ፣ በአፍሪካ ነክ ርዕሶች ታቀርበዋለች። ካለፈው የካቲት እስከ ሰኒ ወራት በነበረው ጊዜ ውስጥ በሀገሪቱ ዙሪያ 367 የሚሆኑ እንስሳት እንደተገደሉ የሀገሪቱ የዱር አራዊት ባለስልጣን ገልጿል። አምና በዚሁ ጊዜ የተገደሉት የዱር እንስሳት 163 የነበሩ ሲሆን በያዝነው ዓመት ግን ከእጥፍ በላይ እንደጨመረ የአገሪቱ የዱር እንስሳት ባለስልጣን መዝግቧል። የኡጋንዳ የዱር አራዊት ጥበቃ ባለስልጣን ስራ አስኪያጅ ጆን ማካምቦ ብርቅዬ የሆኑትን የዱር አራዊት መግደል እየጨመረ የሄደበትን ምክንያት ሲያስረዱ በኮቪድ-19 ምክንያት የተደነገገው የመንቀሳቀስ ገደብ፣ በቱሪዝም ኢንዱስትሪ የተሰማሩ ሰዎች ገቢ ማጣት፣ መላ የዱር አራዊት ጥበቃ ክፍልን ለመጠበቅ የሚችል የሰው ኃይል አለመኖር ከምክንያቶቹ መካከል መሆናቸውን ጠቅሰዋል። የአገር ጉብኝቱ ኢንዱስትሪ ዋነኛው የኡጋንዳ የውጭ ምንዛሬ ገቢ ምንጭ ነው። አምና ብቻ 1.6 ቢሊዮን ዶላር አስገኝቶ እንደነበር ታውቋል። ነገር ግን አሁን በዓለም አቀፉ የቫይረስ ወረርሽኝ ምክንያት የጉብኝቱ ኢንዱስትሪ በመዘጋቱና ገቢ ባለማስገኘቱ ብሔራዊ መናፈሻዎቹ ለዘራፊዎች እንዲጋለጡ ማድረጉን ማኮምቦ አስገንዝበዋል። የገቢው መጥፋት በርካታ ባለድርሻዎችን ችግር ላይ ጥለዋል፣ ስራአጥ እንዲሆኑ አድርጓል። አንዳንዶቹ ለሥራአጥነት የተዳረጉት ሰዎች ታዲያ ቀስታቸውን ወደ ዱር አራዊቶቹ ማዞር ጀምረዋል። በቅርቡ ለምሳሌ ራፊክ የተባለ እጅግ ተወዳጅ የነበረ ብራማ ቀለም የነበረው ዝንጀሮ በቀላሉ በማይገባበት በደቡብ ምዕራብ ኡጋንዳ በሚገኘው ብሔራዊ ፓርክ ላይ ተገድለዋል። ግላዲስ ካሌማ ዚኩ ሶካ የተባሉ በጤና በኩል የሚደረገው እንክብካቤ መስራችና ኃላፊ፣ አብዛኛው በዝንጀሮዎች ላይ የሚፈጸመው ግድያ ድንገተኛ ነው፣ ሌሎቹ የዱር እንስሳት ግን ሆን ተብሎን የሚገደሉት ብለዋል። ሊበሏቸው በፈለጉ ሌሎች እንስሳት ላይ ወጥመድ ያደርጋሉ። ለምሳሌ በአነስተኛዎቹ አጋዘንና የበረሃ አሳማዎችን በመሳሰሉት ላይ እነዚህን የሚያድኑት ለምግብ ነው። እነሱን ለማደን ወጥመድ ሲያስቀምጡ፣ ታዲያ ዝንጀሮቹ በድንገት ይገቡበታል። የሚፈልጓቸውን አይነት እንስሳት ላይ የወረወሩት ቀስትም ዝንጀሮቹንም መግደሉ አይቀርም። በሀገሪቱ ሕገ መንግሥት መሰረት ከብሔራዊ ፓርኩ ከሚገኘው ገቢ ሀያ በአካባቢ ለሚኖረው ማህበረሰብ መድረስ አለበት። አሁን ግን ያ ገንዘብ የለም። በእንስሳቱ ላይ የሚደረገውን አደን ለመቀነስ ሲባል ድርጅታቸውና የሀገሪቱ የዱር እንስሳት ጥበቃ ባለስልጣን ገበሬዎቹ ለሚሸጡት የቡና ምርት ከዋጋው በላይ ከፍ አድርጎ የሚከፍል ተቋም መጀመራቸውን ካሊማ አስገንዝበዋል። እነዚህ ገበሬዎች ቤተሰቦቻቸውን ለመመገብ ሲሉ ፓርኩ ድረስ ሄደው እንስሳቱን ለመግደል አይገደዱም እያበረታታናቸው ናቸው ነው ራሳቸውን ለመመገብ እንዲችሉ ስንል ቶሎ ሊያድጉ የሚችሉ ችግኞችን እንዴት ለማቅረብ እንደምንችል እያጠናን ነው የጉብኝቱ ኢንዱስትሪ ወደ ቀድሞ ይዘቱ እስከሚመለስበት ጊዜ ድረስ እንዳይራቡ ለማድረግ ነው አላማችን እነዚህ ማህበረሰቦች ከብዝሃ ህይወት ጋር በሰላም ለመኖር ይችላሉ ከተራቡ ግን ችግር ይሆንባቸዋል ብሔራዊ ፓርኮቹን የሚጠብቁት ሬንጀርስ ብዙውን ጊዜ ዋና የጎብኚዎች መስህብ የሆኑት ዝንጀሮዎችን መጠበቁ ላይ እንዲያተኩሩ የሀገሪቱ የዱር እንስሳት ጥበቃ ባለስልጣን ማስገንዘቡን ገንዘቡን ጠቁመዋል። አድማጮች፣ ኡጋንዳ ውስጥ የኮሮና ቫይረስ መዛመት በአስከተለው ችግር ምክንያት የዱር እንስሳት ጥበቃ ፓርክ አካባቢ ያሉት ሰዎች እርቅዬ የሆኑትን እንስሳት ለምግብ ሲሉ ማደን መጀመራቸውን የሚገልጸው ፕሮግራማችን እዚህ ላይ አበቃ። सामने बरेदार स्थिति निकल करना पौगा የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ ብላቸው እና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬ እና እኔም አስተናጋጃችሁ ሰሎሞን አባተንን አብራችሁን ስለ ቆያችሁ እናመሰግናለን።